በኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙ ከተማ ውስጥ ተጀመረ የተባለው ግጭት የተለያየ መነሻ እንዳለው ነዋሪዎቹ ይናገራሉ። አንዳንዶቹ ከእንስሳት ስርቆት ጋር የተያያዘ ነው ሲሉ ሌሎች ደግሞ እስረኛ ለማስፈታት በተፈጠረ ግርግር እንደተነሳ ያመለክታሉ። ያም ሆነ ይህ በከተማዋ የሚኖሩ የአማራ ብሔር ተወላጆች መንግስት ኦነግ ሸኔ ብሎ የሚጠራውና የክልሉ ልዩ ኃይል በንጹሀን ላይ ጥቃት ከፍተው ብዙዎች እንዲሞቱና እንዲፈናቀሉ ምክንያት ሆኗል ሲሉ ይከሳሉ ሸኔና ልዩ ሀይል ማለት ነው ተቀላቅሎ ንጹሀን ህዝብ በቃ እየጨረሰ ነው ያለው ንብረትም እንዳለ ተዘርፎ ወርሟል ምንም የለም ቤትም እያጣጠሉ ነው ህዝቡም ተበረጋግ ወደ ጫካ ገብቷል ንጹሀንም በቃ እያለቀ እየሞተ ነው ያለ ተፈናቃይ ነው ያለ ነው ወደ ጫካ ወደ በረሃን ደካማ አለ ህጻን አለ እርጉዝ አለ መጀመሪያ ገበሬውና ወነጉ ጋር ነበር አሁን ልዩ ሀይል ሬታን ላልተነሳ አሁን ግን ህዝቡ ሬታው ሻየ በለው አንቀመጥም ብሎ አሁን እየገጠመ ነው። ሌላዋ የኦሮሞ ብሄር ተወላጅ የሆኑ እናት በበኩላቸው ባለፈው ማክሰኞ የሶስት ልጆች አባት ወንድማቸው ፋኖ ብለው በጠሩትና በአማራ ልዩ ኃይል እንደተገደለባቸው አመልክተዋል። ያው የቤተሰብ አስተዳዳሪ ነው። የሶስት ልጆች አባት ነው። እዛ ነው የሚኖረው፣ ጃስቴ አልቦ ከተማ ማክሰኞ እለት በተፈጠረ ሁኔታ ፋኖና የአማራ ልዩ ኃይል ነን በሚሉት ነው የተገደለ ነው የተባለው። መነሻውን አናውቅም። ያገኙትን ጨፍጭፈው ገለው፣ ቤት ተቃጥሎ ነው ያለው። እዛ የሚኖር የለም ነው ተፈናቅሏል። የአማራ ልዩ ኃይል እና ፋኖ የተባሉ ታጣቂዎች በአካባቢው በእርግጥ በኦሮሞዎች ላይ ጥቃት ያደርሳሉ ወይ ኦሮሞዎችን የሚያፈናቅልስ ማን ነው ተብሎ የተጠየቁት አንድ ነዋሪ ለችግሮች ሁሉ መነሻ ኦነግ መሆኑና ፋኖ የሚባል በአካባቢው አይታወቅም ብለዋል። ኦነጉ ፋኖ የሚባል ነገር የታለ? ተደራጅቶ ቦታውን የሚጠብቅ እንጂ አማራ ስለሆነ ፋኖ ይሉታል እንጂ ተየት የመጣ ፋኖ አለ? ቀየውን ለመጠበቅ የተደራጀውን ወጣት ያንን ነው የሚፈጅ ካለፉት ሶስት ቀናት ጀምሮ በተፈጠረው ግጭት በኪራሙ ከተማ አምሳ ሁለት ንጹሐን ሰዎች በእርግጥ በታጣቂዎች መገደላቸውንና ገና ያልተገኙ በየጫካው እንዳሉ አንድማኝ ተናግረዋል። ትናንትና ሞለችን ሲገል ዙሪያውን አካቦ ከተማ ውስጥ ያለው ሰው እንዳይወጣ ሲመጣት በኋላ አስከሬኑ ይውጣ ያለውን በተሰብ ሰው ሕይወት እንዳለ እናውጣ ብለን ልዩ ኃይል ኃላፊ ለተባለው ስንደውልለት ምንም ችግር የለባቸውም እነዚህን እያያዝም ና እንትን እያልናቸው ነው አሉ። በቁጥጥር ተደረጉኝም ሆነዋል የተባሉ ሰዎች ሙተዋል። የሚገደለው ና የምትመጣ ንጹሐን ሴት፣ ንጹሐን ወንድ፣ ንጹሐን ሰው ነው። ንጹሐን ወደ ውስጣቸው እያደረጉ ተንኮለኛ ካለ ተንኮለኛውን እየፈለጉ መህር ነው ያለው። ይህ እየተሰራ አይደለም ያለው። አሁን በየጫካ ያደረ አሁንም ያልተገኘ ሰው አለ። ቁርጡ የታወቀ እንኳን ራሱ ወደ ሀምሳ ሁለት ሰው ነው የሞተው። አስከሬን ለማውጣት ወደ ኪራሙ ከተማ በተንቀሳቀሱ ወጣቶችና በኦሮሚያ ልዩ ኃይል መካከል ዛሬም ከፍተኛ ውጊያ እንዳለ አስተያየት ሰጪዎቹ አስረድተዋል። ከሰራ በኋላ አሁን ከባድ ግጭት አሁን አለ። አሁን አሁን ራሱ ወጣቶቹ ሄደው ነበር ወደ ሰው ለማሰፋ ወደቀው እነሱ ደግሞ በአራት ማዕዘን ብለው አሉ ነበር ማታ አንሱን ማዕዘን የአማራ ተወላጆች ወደ አማራ ክልል ለመፈናቀል ሀሳብ ቢኖራቸውም አካባቢያቸው በመከበቡ የአባይ መሻገር እንዳልቻሉ ገልጸዋል። የአማራ ክልል ባይሆን መንገድ ከፍቶ ቢቀበለን ምን ችግር አለ? ስንት ተምሮ ምሁርና ምንድን የሚሆነው ህዝብ እየተጨፈጨፈ እያለቀ ነው ያለው። ግን ለህዝብ በአመር መንገድ ባይዘጋብን ብናወጣ ህጻናት፣ ሴት ምናምን ንችግር አለን? አብዛኞቹ የአማራ ተወላጅ የሆኑ ከስልሳ ሺህ በላይ ሰዎች ሀሮ ወደ ተባለ ቦታ ሲፈናቀሉ የኦሮሞ ተወላጆች ደግሞ ጊዳ ወደ ተባለ አካባቢ ተፈናቅለዋል ብለዋል። እንደ ነዋሪዎቹ ችግሩ ተባብሶ ወደ ህዝብ ለህዝብ ግጭት ከመገባቱ በፊት መንግስት የመከላከያ ሰራዊት ወደ አካባቢው እንዲያሰማራ ጠይቀዋል። ስለ ጉዳዩ አስተያየት እንዲሰጡን የኪራሞ ወረዳ አስተዳደርን የአማራ ብልጽግና ፓርቲንና የአማራ ብሔራዊ ንቅናቄ አመራሮችን ለማግኘት ያደረግነው ጥረት አልተሳካም። ከቅርብ ጊዜ ወዲህ በወለጋ ዞኖች የሚኖሩት ሰዎች በታጣቂዎች በሚደርስባቸው ጥቃት ለሞት ለአካል ጉዳትና ለመፈናቀል እየተዳረጉ ነው። ዓለም ነው መኮንን ለዶች ቬሌ ራዲዮ ባህር ዳር